በኦሮሚያ ክልል ሰሜን ሸዋ ዞን ስሉልታ ወረዳ ትናንት ጠዋት በኦሮሞ ነጻነት ሰራዊት ታጣቂዎች ተፈጽመዋል በተባለ ጥቃት የወረዳው ፖሊስ አዛዥና አንድ ፖሊስ መገደላቸውን የስሎልታ ወረዳ አስተዳዳሪ አቶ አበበ ወርቁ ለአሜሪካ ድምፅ ተናግረዋል። ሁለት ሌሎች ሰዎችም በታጣቂዎች መወሰዳቸውን ተናግረዋል። የኦሮሞ ነጻነት ሰራዊት ታጣቂዎች ግድያውን መፈጸማቸውን አምነዋል። ገልሞ ዳዊት ዝርዝራለሁ ትላንት አሥራ አንድ ቀን ሁለት ሺህ አሥራ ሰባት ዓመተ ምህረት በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ የኦሮሞ ነጻነት ሠራዊት ታጣቂዎች በፈጸሙት ጥቃት የወረዳውን ፖሊስ አዛዥ ኮማንደር ለገሰ ስዩምንና አንድ ሌላ ፖሊስ መገደላቸውን የወረዳው አስተዳዳሪ አቶ አበበ ወርቁ ተናግረዋል። ይህ የተከሰተው በአካባቢው ሰላም ለማውረድ ሲንቀሳቀሱ በነበሩበት ወቅት ነው። መንግሥት ሰላም ለማውረድ ከፍተኛ ጥረት እያደረገ ነው። ይህን የማይወዱ አካላት በአካባቢው አሉ። እነዚህ ኃይሎች በፈጸሙት ጥቃት ሁለት ሰዎች ተገድለዋል። የተገደሉት አንደኛው የፖሊስ አባል ሲሆኑ፣ ሌላኛው ደግሞ የወረዳው ፖሊስ አዛዥ ናቸው። የኦሮሞ ነጻነት ሰራዊት ታጣቂዎች ግድያውን መፈጸማቸውን አምነዋል። ነዋሪነታቸውን በኖርዌይ ያደረጉትና የኦሮሞ ነጻነት ሰራዊት አዛዥ አማካሪ መሆናቸውን የሚናገሩት አቶ ውጅረኛ ጉደታ ታጣቂዎቹ ግድያውን መፈጸማቸውን ለአሜሪካ ድምፅ ተናግረዋል። የኦሮሞ ነጻነት ሰራዊት አባላትን እጅ እናሰጣለን ብለው ወደ ቦታው ተሰማርተው የነበሩ ኃይሎች ነበሩ። ይህኔ የኛ ኃይል በቦታው ሲያገኛቸው የተኩስ ልውውጦች ነበሩ። በዚህ ወቅት የፖሊስ አዛዥ፣ የብልጽግና ፓርቲ ባለስልጣንና የጸጥታ ኃይሎች እንደነበሩ ሰምተናል። እውነት ነው። በጥቃቱም ሁለት ሰዎች መቁሰላቸውን እና ሌሎች ሁለት ሰዎችም በታጣቂዎቹ መታገታቸውን የወረዳው አስተዳዳሪ አቶ አበበ ወርቁ አክለው አስረድተዋል። አሁን ለመመዳኒ ጡረኒ ጥረኒ ደማ ለጋሪ በቀን ጅረኒ ላይበላማ ቢሩ ሁለት ሰዎች በጥቃቱ ቆስለዋል። ሁለቱ ደግሞ ታግተው ተወስደዋል። ከታገቱት አንደኛው አሽከርካሪው ሲሆን ሁለተኛው ደግሞ የፖሊስ አባል ነው። ጥቃቱ በወረዳችን በለዳ በቃ በተባለ ቀበሌ ነው የተፈጸመው። በቀበሌው በሚገኝ ደን አጠገብ በተሽከርካሪ እያለፉ ነው ጥቃቱ በእነዚህ ታጣቂዎች የደረሰባቸው። የታጣቂዎቹ ቃል አቀባይ አቶ ጅረኛ ጉደታ ከጥቃቱ በኋላ ሰዎች ታግተው ስለመወሰዳቸው የተማረኩ ናቸው በማለት አረጋግጠዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።